የመተከል ዞን ግድያ፣ ማቁሰል፣ ማፈናቀል ከፖለቲከኛው እስከ ተራ ነዋሪው፣ ከጠቅላይ ሚኒስትሩ እስከ ፓርላማው የመነጋገሪያ ርዕስ ሆኖ ቢቀጥልም ግድያው ግን ያው እንደቀጠለ ነው። የተወካዮች ምክር ቤት በስድስተኛ መደበኛ ስብሰባው በዝግ መክሮ የውሳኔ ሀሳብ እንዲቀርብለት ባዘዘው መሰረት የውጭ ግንኙነትና ሰላም እንዲሁም የሕግ ፍትህ እና ዲሞክራሲ ጉዳዮች ሁለቱ ቋሚ ኮሚቴዎች ጥናት በማካሄድ የውሳኔ ሀሳብ አቅርበዋል። በቋሚ ኮሚቴው ከቀረቡ የውሳኔ ሀሳቦች በጥቂቱ እናስደምጣቸው። አንደኛ ለተፈጠሩ ችግሮች ሌሎች ተጨማሪ ምክንያቶች መኖራቸው እንደተጠበቀ ሆኖ መሠረታዊ ምክንያት የሆነው የተለያየ የፖለቲካ ፍላጎት ያላቸው የውስጥና የውጭ የጥፋት ኃይሎች በሀገሪቱ የተጀመረውን ለውጥ ለመቀልበስ ለዘመናት አብሮ የኖረውን ህዝብ በመከፋፈል ህገ መንግስታዊ መብትን በሚፈታተን ሁኔታ የዜጎች የአብሮነት እሴት እንዲሸረሽርና በጥርጣሬ እንድታዩ ለማድረግ ለረዥም ጊዜ የተዘራው የጥላቻ ፖለቲካ ስራ ውጤት ለመሆኑ ግንዛቤ ተወስደዋል። በመሆኑም መንግስት የህብረተሰቡን የቆየ አብሮነት ለማስቀጠል ህዝቡን ያሳተፈ ተከታታይና ቀጣይነት ያለው የፖለቲካ ስራ መስራት ይኖርበታል። ሁለተኛ በየደረጃው የሚገኙ አንዳንድ አመራሮች ህዝብና መንግስት ለሰጣቸው ኃላፊነት ተገቢውን ትኩረት ሰጥቶ ከመስራት ይልቅ ከጥፋት ኃይሉ ጋር በማበር ችግሩን ልባባስ በማድረግ በቀጥታም ሆነ በተዘዋዋሪ እጃቸው ያለበት እንደሆነ ቋሚ ኮሚቴዎቹ ባደረግነው ውይይት ለመገንዘብ ችለናል። ከዚህ ጎን ለጎን አመራሩን በማጥራት በጥፋተኞች ላይ ተገቢውን ህጋዊና ፖለቲካዊ እርምጃ መውሰድና የተገኘውን ውጤት በየጊዜው ለህዝብ ግልጽ ማድረግ ይኖርበታል። ከምክር ቤቱ አባላት የሞት ሞቅሰሉ ዜና እስካሁን መፍትሄ አለማግኘቱ ከረር መረር ያሉ አስተያየቶች ተሰንዝረዋል። ዛሬ የሚሞተውን ሰው እንዴት እንታደገው ነው? እዚህ ላይ ነው መፍትሄ መምጣት ያለበት የሚል አስተሳሰብ አለኝ። ሌላው ይህን ችግር የሚፈጥሩት እዛው ያሉ መዋቅሮች እንደሆኑ ተቀምጧል። ሁለተኛው የውሳኔ ሀሳብ ትክክል ነው፣ ነገር ግን ያልተነካለ አሁን፣ ማዘዣ ጣቢያው በደንብ መታየት አለበት። ከእርሰ መስተዳድሩ ይጀምራል። ከእርሰ መስተዳድሩ ጀምሮ እስከ ወረዳ አስተዳደር ያለው አካላት ኔትወርኩ ሊበጠስ ይገባዋል። ሕወሓትና ኦነግሸኔ ለምን በአሸባሪነት ተፈርጀው በውሳኔ ሀሳቡ አልተካተቱም የሚል ጥያቄም ከምክር ቤቱ አባላት ተነስቶ ነበረ። በቋሚ ኮሚቴ አባላትና ኃላፊዎች በተሰጠው ምላሽ ከዚህ ቀደም የነበረው የአሸባሪነት ፍረጃችን ትክክለኛ ባለመሆኑ የተለያዩ ዜጎች አሸባሪ የሚል ስም እየተለጠፈባቸው ለተለያዩ ችግሮች መጋለጣቸውን በመግለጽ ሕወሓት በአሁኑ ሰዓት ከጥቂቶች በስተቀር በአብዛኛው በቁጥጥር ስር የዋለ ስለመሆኑም የልማትና የዲሞክራሲ ጭንብል ለብሶ ይንቀሳቀስ ስለነበር ንጹሐን አባላቱን የጥቃቱ ሰለባ ላለማድረግ እንዲሁም በምርጫ ቦርድ የተሰረዘ በመሆኑ ፍረጃው አስፈላጊ አይደለም የሚል ምላሽ ተሰጥቶበታል። ኦነግ ሸኔም ተራ ሽፍታ በመሆኑ በዚያም አገባብ እርምጃ እየተወሰደበት እንደሆነ በመግለጽ ይህ አጀንዳ በአራት ተቃውሞ በሁለት ድምፀ ተአቅቦ በአብላጫ ድምፅ ጸድቋል። ምክር ቤቱ ዶክተር አብርሃም በላይ በሰብሳቢነት የሚገኙበት እና ዶክተር ቢቂላ ፈይሳ እንዲሁም የአብን የህዝብ ግንኙነት ኃላፊ አቶ ጣሄር መሐመድ የሚገኝባቸው ሰባት የኢትዮጵያ ዜና አገልግሎት የቦርድ አባላት ሹመትንም አጽድቋል። ከዚህ በተጨማሪ የፖለቲካ ፓርቲ እጩዎች የድጋፍ ፊርማ ማቅረብ እንዳለባቸው የሚደነግገውን አዋጅ በኮቪድ-19 ምክንያት የተጣበበ ጊዜ መኖሩንና የፖለቲካ ፓርቲዎች ቅሬታ ያቀረቡበት እንደነበረ በምክንያትነት በመግለጽ ለአሁኑ ምርጫ በጊዜያዊነት እንዲታገድ አድርጓል። ምክር ቤቱ በሌሎች አጀንዳዎችንም ተወያይቶ ለሚመለከታቸው ቋሚ ኮሚቴዎች መርቶታል። ለዲደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም